ለፍጻሜ የበቃው የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ለአሜሪካ ድምጽ አስተያየታቸውን የሰጡ ኢትዮጵያውያን ውጤቱን ያልተጠበቀ ነው ብለውታል። ኢትዮጵያውያኑ ብቻ ሳይሆን በርከት ያሉ ሌሎች አካባቢዎችም አስተያየት የሰጡ እዚህ በዩናይት ስቴትስም ጭምር ያልጠበቁት እንደሆነ ተገልጿል። ያዘኑ፣ የተበሳጩ፣ ስጋት ያደረባቸው አስተያየት ሰጪዎችም አሉ ይላል የሴቶችን እኩልነት ተግባራዊ ለማድረግ ገና ረዥም መንገድ እንዳለም ጠቁመዋል። ያለው የመለስካቸው ዘገባ ነው እንሆ። ቀደም ሲል በምርጫው ዘመቻ ወራት በብዙ የምርጫ ትንበያዎች ይሰጡ ከነበሩ አስተያየቶች አኳያ የዛሬው እውነታ ምንም ሊጣጣምላቸው የቻለ አይመስልም። በዚህ መሃል ቪኦኤ አንዳንድ ኢትዮጵያውያንን አነጋግሮ ነበረ። በመጀመሪያ ካናገርናቸው መካከል አንዱ አስማማው ኃይለ ጊዮርጊስ ይባላል። በሙያው ጋዜጠኛ ነው። አስማማው የጠበቀው እንዳልሆነ ነበር የነገረን። እንግዲህ ከአሜሪካ ምርጫዎች መካከል እጅግ በጣም አወዛጋቢ ከነበሩት ምርጫዎች መካከል አንዱ የዘንድሮ መሆኑ ይታወቃል። በተለይ ቅድመ ምርጫ በነበረው ፉክክር ወይም ደግሞ የምረጡ እንቅስቀሳ ወቅት በተለይ ዶናልድ ትራምፕ በሚሰጡት አወዛጋቢ የሆኑ አስተያየቶች የተነሳ ብዙ ነገር ከራሳቸው ፓርቲዎች አባላት ሳይቀር ወቀሳም ሲቀርብባቸው ነበረ። እንደውም በመጨረሻም እኮ ከፓርቲው እጩነት ሊወጡ ይችላሉ የሚል ፍርሃትም ተከስቶ ነበረ። እንደዛ ካደረጉኝ በግል ወዳደራለው ያሉበት ሁኔታ ሁሉ ነበረ። አሁን ያ ሁሉ ነገር አልፎ አሁን እንደምናየው እንግዲህ ውጤት ዶናልድ ትራምፕ ሂላሪን በከፍተኛ ደረጃ የመሩ ያሉበት ሁኔታ ነው ያለው። ይሄ በእውነት ከሆነ የምርጫውን ሂደት ያልተጠበቀ ያደርገዋል። ውጤቱም ማለት ነው። ወይዘሪት ሌኒ ዘመንፈስ ደግሞ በግሏ የከተማ ልማትን በተመለከተ በአማካሪነት የምትሰራ ባለሙያ ናት። ሂላሪ ሮድሃም ክሊንተን ምርጫውን ቢያሸንፉ ትወድ ነበረ። ይህ ግን አልሆነም። ሚስትር ዶናልድ ትራምፕ ሲያወሩ የሚያስደነግጥ ንግግር አላቸው። ያን የተናገሩትን ወደ ተግባር ይቀይሩታል ወይ አይቀይሩትም፣ ሌላ ነገር ነው የሚሆነው። ምክንያቱ ሲስተሙ ራሱን የቻለ ቼክና ባላንስ ስላለው ብዬ ስለማስብ ማለት ነው። ግን ሂላሪ ክሊንተን ብታሸንፍ ደስ ይለኛል፣ ሴት ስለሆነች ሴት ስለሆነች ብቻም ሳይሆን የምትናገራቸው ነገሮች ማለት ነው በድረክ ላይ ሲቀርቡ የነበሩት የቆመችላቸው ቫሊዎች የምንላቸው ነገሮች ሲታሰቡ ሴቶቿ እጋራቸዋለሁኝ። እዚሁም የሪፐብሊካኑ እጩ የዶናልድ ትራምፕ ማሸነፍ እርግጥ እየሆነ ሄደ። ማሪያ ሙኒር በኢትዮጵያ ውስጥ ለሴቶች መብት ከሚታገሉ ሰዎች አንዷ ናቸው። አሁን የሴቶች ማረፊያና ልማት ማህበር የተሰኘ ድርጅት መስራችና ዳይሬክተር ናቸው። እኔ በጣም እኔ ብቻ አይደለሁም ብዙ ሴቶች በጣም አዝነናል በጣምም ተበሳጭተናል። ምክንያቱም የአሜሪካን ሕዝብ ለሴት ያለው አመለካከት ምንድን ነው የሚለውን ጥያቄ ዲሞክራሲ ያለበት ሀገር ነው እየተባለ ግን ያለው በጣም ያሳዘነን። እኔ እሱ እዚህ ይደርሳል ብዬም አላሰብኩም። እሷ የረጅም ዓመት የፖለቲካ እውቀቱም ያላት ናት። በመሪነትም የተፈተነች ናት። እንደገና በሴቶችም በሌላውም ላይ በሁሉም ላይ ያላት ጥሩ ጥሩ ነው፣ እንትኖቿ በሙሉ እሱ ሲጀመር ከሴቶች ጋር ያለው ለሴት ያለው አመለካከት ዘረኝነት፣ እነኝ ነገሮች በጣም ብዙ ነገሮች ናቸው የታዩትና ብዙ ትምህርት ይገኝበታል ብለን ከምናስበው ከአሜሪካን ህዝብ ከአሜሪካን ይህን ሪዘልት እስካሁን እዚህም ያለው ጋር መደረሱ እኔም ብዙ ሴቶች በጣም አዝነናል። እንቅልፋተን ነው ሰሞኑን ስንከታተል የነበረውና እጅግ በጣም አዝነናል። በጣም መሪ ሴት መሪዎች እንፈልግ ነበረ። ሴት መሪ አሜሪካ ውስጥ ማየት ጥቁር መሪ አይተናል። አሁን ደግሞ ሴት መሪ ብናይ እውነትም ዲሞክራሲ ያለበት አገር ነው፣ እውነትም የሰው ልጅ እኩልነት የሚታይበት አገር ነው ብለን እናስብ ነበር። ይህንን ባለማየታችን እጅግ በጣም አዝነናል። እኔ አዝኛለሁ ራሴ ብዙዎቹም አዝነዋል። የተለየ ስሜትና ሀሳብ ያለው የሚመስለው ሌላው ጋዜጠኛ አናንያ ሶሪ ይባላል። በምርጫው ሂደት የነበረው ክርክር የአሜሪካ ህዝብ ምርጫውን የሚወስነው በመረጃ በተደገፈ እውቀት ላይ እንደሆነ ያሳያል ይላል። በቴሌቪዥን ትዕይንተ ስሌዳ የሚያየውንም የጠበቀው እንደነበረ ያስረዳል። በአብዛኛው የአሜሪካን አገር ነዋሪ የሆነው ሕዝብ በሜይንስትሪም ወይም ደግሞ እየተካሄደ ባለው የመደበኛ የፖለቲካ ትግል ውስጥ ብዙም ደስተኛ ያልሆነበትና የሰፊውን ታች የሚኖረውን ነዋሪ ጥቅምና ህልም ያላገናዘቡ ነገሮች ስለሚካሄዱ በፖለቲካ ሂደቱ በራሱ ብዙ ተስፋ በመቁረጥ ወይም ደግሞ ፖለቲካል አፓቲ የምንለውን በፖለቲካል ሳይንስ በፖለቲካ ፍላጎት የማጣት እና ከፖለቲካ ገሸሼ ማለት አዝማሚያ የሚንጸባረቅበት ህዝብ እንደሆነ በተለያዩ ጽሁፎች ማስተዋል ይቻላል። እና በዚህም የተነሳ የአብዛኛው የአሜሪካ ህዝብ ከፖለቲካ የተገለለ ነበር። ነገር ግን በዚህ ምርጫ ትራምፕ ይዞ በመጣው የመደበኛ እና የተራ ነዋሪዎች ዜጎች ፍላጎት እና ጥቅምን የተንተራሰ ፖሊሲ አነጋገር በማራመዱ አብዛኛው ግራስ ሩት ላይ ያለ ወይም መደበኛ የሚባለው ህዝብ ወደ ፖለቲካ እንዲሳባ አድርጎታል። ዶክተር ያዕቆብ አርሳኖ በአዲስ አበባ ዩኒቨርሲቲ ለአያሌ ዓመታት በመምህርነት በተመራማሪነትና በተለያዩ የአገልግሎት ዘርፎችም አገልግሎት የሰጡና በመስጠትም ላይ ያሉ የፖለቲካ ሳይንስ ሊቅ ናቸው። የአዲሱን ተመራጭ ፕሬዚዳንት ዶናልድ ትራምፕን ውጤት የሚተነትኑት ለየት ባለ መልክ ነው። ብዙ መራጭ፣ አብዛኛው ለማለት እንኳን አይመስለኝም፣ ብዙ መራጭ የዋሽንግቶን ፋቲጋ አላቸው ዋሽንግተን አሰልችቷቸዋል ማለት ነው። ማለት ቢሮክራቲክ ሆኖብናል ብለው ብዙዎቹ እንደ ዋዛም እንደ ምርም በጣም ይናገራሉ። ስለዚህ የዋሽንግቶን ቢሮክራሲ ሰለቸን ካሉ፣ አደከመን ካሉ፣ ምንም ይሁን ምን ተለዋጭ ነገር ይፈልጋሉ። እንግዲህ ሚስተር ትራምፕ እንዳየነው በአንደበታቸውም በአካሄዳቸውም ትንሽ ለቀቅ ያሉ፣ ሌሎቹን ለማስቀየም ምንም ገደብ የማያበጁ፣ ብዙ ስተት የሚሰሩ፣ ሰውን የሚያንጓጥጡ፣ በተለይ ማይኖሪቲዎቹን እስከ ማንቋሸሽ የሚደርሱ ሰው ናቸው። ይህ ሁሉ እንደ ርስክ ወስደው ነገር ግን ልማዳዊ የሆነ ፖለቲከኛ አይደለሁም፣ የለውጥ ፖለቲከኛ ነኝ ብለው በዚህ መግፋታቸው፣ ቅድም ያልኩህን የዋሽንግቶን ላይ ያላቸውን ስልቹነት እና በዲሞክራቲክ ፓርቲ ደጋግሞ ማስተዳደር ላይ ያላቸውን ፋቲግ እንደ አማራጭ እሳቸውን ለመምረጥ አቅጣጫ የያዙ ነገር ይመስላል። ዶክተር ያዕቆብ ለዚህ ታሪካዊ ማስረጃም በማቅረብ ክርክራቸውን ያጠናክራሉ። አሜሪካ መቼም ፈላስፋ አስተዳዳሪ አይደለም የሚፈልጉት። ኃይለኛ አስተዳዳሪ፣ ጠንካራ ያለ አስተዳዳሪ፣ እንደ ለቀቅ ያለ አስተዳዳሪ ብዙም ጊዜ ይፈልጋሉ። ሮናልድ ሬገንም እኮ ያኔ ለምርጫ ሲቀርቡ አይመረጡም ሲባል ነበር፣ ግን ተመረጡ። ከተመረጡ በኋላ በአሜሪካ ውስጥ በጣም ታዋቂ ፕሬዚዳንት ናቸው እየተባለ አሁን ዘመናቸው ይጠቀሳል። በድጋሚም ተመረጡ። እንግዲህ ሁሉ አለ እንደውም በሳቸው የመመረጥ ግለት ግፊት እና ሞመንትም ተከታያቸውም ቫይስ ፕሬዚዳንታቸው አባት ቡሽም ተመረጡ። ስለዚህ የአሜሪካ ፖለቲካ ፈላስፋ መሪ ሳይሆን ጠንካራ፣ በህዝብ ዘንድ ጠንከር ብሎ ያለ ከነስተቱ ጠንካራ ሰው የሚፈልጉ ይመስለኛል። ዶክተር ያዕቆብ አርሳኖ በምርጫ ዘመቻው የተባለውና ሁለቱ ተወዳዳሪዎች በፖሊሲ ንግግሮቻቸው ያራመዷቸው አስተሳሰቦችም በመጨረሻ በዩኤስ ፖሊሲ ላይ የሚኖራቸውን ተጽዕኖ ልክም አመላክተዋል። እንግዲህ አሁን በምርጫ ጊዜ በፖሊሲያቸውም ላይ በአሜሪካ ፖሊሲም ላይ ሁለቱ እጩዎች ሰክሬተሪ ክሊንተንም ሆኑ ሚስተር ትራምፕ ብዙ ነገሮቻቸውን ገልጸዋል፣ አሳይተዋል። ክሊንተን በጣም የተካነ እውቀት እንዳላቸው፣ ልምድ እንዳላቸው ዓለምንም አንጠርጥሮ የሚያውቁ ጠላትና ወገንን የሚለዩ ብዙ መለኪያ ያላቸው ሰው ለመሆናቸው ምንም ጥርጥር የለውም። ድምዳቸውም ልምዳቸው፣ አነጋገራቸውም ደግሞ ደጋፊዎቻቸውም ይህንን ነው የሚያሳዩት። ግን ሚስትር ትራምፕን ቢመረጡ ዞሮ ዞሮ የአሜሪካ ፖለቲካ ውሃ ልኩን ይይዛል። አሁን ምርጫው ከታወጀ በኋላ አሜሪካኖች ወደ አሜሪካ ጥቅም አሜሪካንን በዓለም ላይ ቀና አድርጎ የሚያቆም አንደኝነታቸውን የሚያረጋግጥ ጉዳይ ውስጥ ነው የሚገቡት፣ እንጂ አሁን በውድድር ጊዜ የተባሉት ነገሮች ሁሉ የሚቀጥሉ አይደሉም። ቢቀጥሉም ትንሽ ቅመም ቅመማቸው ወይም ደግሞ ከልክ ያለፉ ነገሮች እየተሞረዱ ነው እንጂ በምርጫ ላይ ያየናቸው ነገሮች የሰማናቸው እንዳለ እንደ አሜሪካን ፖሊሲ ሆነው አይቀጥሉም። አዲስ ተመራጩ ፕሬዚዳንት ዶናልድ ትራምፕም ምርጫውን ማሸነፋቸውን ካረጋገጡ በኋላ ባደረጉት ንግግር ያሉትም ከዚህ ብዙም ሚርቅ አልነበረም።